የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 20 2014 ዓ ም ምሽት ዝግጅታችን ጀመረ። ¶¶ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ የቀረበውን ኤስ 3199 የተሰኘ ረቂቅ ሕግ ዙሪያ ዛሬ ከተወያየ በኋላ አሳልፏል። አንደኛ ሰላም ነው የጠየቀው። ይሄ ቢል ሰላም ሀገሪቱ ሰላም እንዲኖር ይጠይቃል። ሁለተኛ እዚህ ባለፈው 18 ወር 17 ወር ማለት ነው በተካሄደው ጦርነት ወንጀል ፈጽመዋል የሚባለው አካል ከማንኛውም አ ተጠያቂዎች እንዲደርጉ ያደርጋል። ረቂቅ ህጉን ደግፈው ዛሬ በዋሽንግተን ዲሲ ሰልፍ ካካሄዱ ኢትዮጵያውያንና ትውልደ ኢትዮጵያውያን መካከል ካናገርናቸው ውስጥ ነው የሰማችሁት የተጎዳው ወገናችን በብዛት የሚኖርበት አካባቢ የአፋሩና አማራ እንደ የተጎዳ የትግራይ ሪጅን በምዕራብ ኢትዮጵያም ያሉት የተጎዱ አካባቢዎች እነሱን እንደ ለማቋቋም ለሚደረገው ትግል ይህ ከፍተኛ ጉዳት እና የመጨረሻ ብዙ ተጎጂ የሚሆነው አካባቢ እንደውም የኛው አካባቢ ነው። አሁን ደግሞ ረቂቅ ህጉን ተቃውሞ በትላንትናው ዕለት የተካሄደውን ሰልፍ ካዘጋጁት መካከል የኢትዮጵያና የአሜሪካን ሕዝብ ጉዳዮች ኮሚቴ ሊቀመንበር የሆኑትን አቶ መስፍን ተገኔን ነው የሰማችሁት። የዘገባው ዝርዝር በአብይ ርዕሳችን ይዘናል። እነዚህና ሌሎች መሰናዶዎች በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የፕሮግራማችን አድማጮች ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች በምስልና ድም በር ሲስ አሸናፊ ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲሰራችን አበባዮ ገበያውም አብረውናሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የአብ ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂታዬ ነኝ። ለአራት ወራት በእስር ላይ የነበሩት የአሶሺየትድ ፕሬስ ዘጋቢ አሚር አማን እና ፍሪላንስ የካሜራ ባለሙያ ቶማስ እንግዳ እያንዳንዳቸው በ60 ሺ ብር ዋስትና እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ወሰነ። በተጨማሪም ሁለቱ ተጠርጣሪዎች ጉዳያቸው ውሳኔ እስከሚያገኝ ከሀገር እንዳይወጡ እግድ እንዲጣል ፍርድ ቤቱ ትዕዛዝ ሰጥቷል። የህግ ጠበቃቸውን ያነጋገረችው ጽዮን ግርማ አጠር ያለ ዘገባ አላት። በእስር ላይ የሚገኙት የአሶሽትድ ፕሬስ ዘጋቢ አሚር አማን እና ፍሪላንስ የካሜራ ባለሙያ ቶማስ እንግዳ የጊዜ ቀጠሮ የምርመራ መዝገብን ለመመልከት ዛሬ ማክሰኞ መጋቢት 2214 ዓ.ም የተሰየመው የፌዴራል ከፍተኛ ፍርድ ቤት አንደኛ ጊዜ ቀጠሮ ችሎት ሁለቱም በዋስ እንዲለቀቁ መወሰኑን ጠበቃቸው አቶ ታደለ ገብረመድን ለአሜሪካ ድምጽ ተናግረዋል። ፖሊስ ቀድሞ በተሰጠው የ12 ቀናት የጊዜ ቀጠሮ ውስጥ ራሁት እያለውን ያለውን ለመስማት ዛሬ ተሰይሞ ለነበረው ችሎት የሁለቱን ተጠርጣሪዎችና የአንድ ምስክር ቃል መቀበሉን ለፍርድ ቤት ገልጾ ተጨማሪ 14 ቀናት እንዲሰጠው መጠየቁን ጠበቃው ተናግረዋል። ሆኖም ፍርድ ቤቱ ጥያቄውን ስላልተቀበለው ተጠርጣሪዎቹ በዋስ እንዲወጡ ወስኗል ብለዋል። ተጠርጣሪዎቹ ከስር ተለቀው እንደሆነም የጠየቅናቸው አቶ ታደለ ዋስትናው ጉዳይ መጀመሪያ የሚከፈለው እግድ ከኢሚግሬሽን የታገረ መሆኑን የሚገልጽ መረጋገጫ ሲመጣ ነው። ቤተሰቦች ይህን ለመስረት ሲራወራጡ ነበረ። አኋላ ላይ እንዳረጋገጥኩት አመሻሽ ላይ ቤተሰቦቹ እንደከፈሉ ለማረጋገጥ ችያለን። ለኢሚግሬሽን የሰጠውን እግድ ከታየ በኋላ የማስፈቻ ትዕዛዝ ይኖራል ብለን እንጠብቃለን። አቶ ታደለ በተጠርጣሪዎቹ ላይ የቀረበውን የጊዜ ቀጠሮ መጠየቂያ ምክንያት እንዲያስታውሱን ጠይቀናቸው ነበር። የተከሰሱበት ቦ አንዴት ቀበል የምትገኝ የኦነግ አባላት ኢንተርቪው አድርገዋል ቀርጸዋል የሚል ነው። ከኦነግና ከህወሓት ጋር ግንኙነት አላቸው፣ ግንኙነቱም መሰረት ተደርጎ ደጋፊ ናቸው ይደግፋሉ፣ ብቻም ሳይሆን የሀገር ገጽታ ግንባታ የሚያበላሽ ስራ ከውጭ ሚዲያ አብረው ሰርተዋል የሚል ነገሮች ናቸው። በተጠርጣሪዎቹ በኩል የቀረበውን መከራከሪያ ሲያስረዱ፣ አህጉራዊ ሕጎችንም መሰረት ተደርጎ እንዲሁም የሀገሪቷን ሕግ ተበጥቀስ ነበር። ከመንግስቱም የወንጀል ስነ ስርዓት ሕጉና የወንጀል ፖሊሲዎችን መሰረት ተደርጎ እንዲሁም ከአለም አቀፍ ሕጎች ደግሞ የሰብአዊ መብት ቻርተሩ እና የአፍሪካ ህማራት ቻርተር ያሉትን ጋዜጠኞች መብት እሱን አንስተን ነበር ስንከራከረ የነበረው። የአሶሽትድ ፕሬስ ዋና ስራ አስፈጻሚ ጁሊ ፔስ አሚር አማን በዋስ እንዲለቀቅ መወሰኑ እንዳስደሰታቸው ገልጸው፣ ሆኖም ክስ ሳይመሰረትበት እየተመረመረ መሆኑን ተናግረዋል። ጋዜጠኛው ኢላማ የተደረገው በስራው ምክንያት በመሆኑም የኢትዮጵያ መንግስት ምርመራውን እንዲያቆም ሲሉም ጠይቀዋል። የዩናይትድ ስቴትስ ኮንግረስ አባላት የካሊፎርኒያው አዳም ሺፍና የፔንሲልቬኒያዋ ሜሪጌይ አሚራማን በአስቸኳይ እንዲለቀቅ ሲሉ መጠየቃቸውን አሶሽየትድ ፕሬስ ዘግቧል። ሩሲያ ዩክሬን ላይ የከፈተችውን ወረራ ለማስቆም የታለመ አዲስ ዙር ድርድር ዛሬ ቱርክ ኢስታንቡል ከተማ ላይ ተጀምረዋል። በሌላ በኩል የዩክሬን ኃይሎች በሩሲያ ወታደሮች የተያዙ ተጨማሪ ከተሞችን እያስለቀቁ መሆናቸውም ተሰምቷል። ከዩክሬን ኃይሎች በኩል ከባድ ውጊያ ስለገጠማቸው ወደፊት ለመግፋት አልቻሉም ነው የተባለው። የሩሲያ የጦር ሰራዊት ዩክሬን ዋና ከተማ ኪቭ ዙሪያና በሰሜኗ ቼርኒቭ ከተማ እንቅስቃሴዎቹን እንደሚቀንስ አስታውቋል። የሩሲያ ምክትል የመከላከያ ሚኒስትር አሌክሳንደር ፎሚን ዛሬ በሰጡት ቃል፣ ይህንን የምናደርገው በተጀመረው ድርድር ላይ የተሻለ ትምምን እንዲኖር በማሰብ ነው ማለታቸው ተጠቅሷል። የመከላከያ ሚኒስትሩ ሴርጌይ ሾጉ ኃይሎቻችን ተገንጣዮቹን ሉሃንስክ እና ዶኔትስክ አካባቢዎችን በሚጨምረው የዶንባስ አካባቢ ላይ ያተኩራሉ ማለታቸውን የተጠቀሰው የሩሲያ ፕሬዝደንት ቭላዲሚር ፑቲን ወረራውን ከመክፈታቸው ጥቂት ቀናት ቀደም ብለው ሉሃንስክ እና ዶኔትስክ ነፃ ሀገሮች ናቸው ብለው እንደነበረ የሚዘነጋ አይደለም። የቱርክ ፕሬዝደንት ሬቼፕ ታይብ ኤርዶዋን ንግግሩ ከመጀመሩ አስቀድሞ ለተደራዳሪዎቹ ባሰሙትና በቴሌቪዥን በተላለፈ ንግግራቸው ተጨባጭ ስምምነት ላይ በመድረስ ይህንን የሚያሳዝን ሁኔታ ማክተም የሁለቱ ወገኖች ፋንታ ነው ብለዋል። የኢስታንቡሉን ድርድር በተመለከተ የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ትናንት በቴሌቪዥን በተላለፈ ንግግራቸው ድርድሩ ትኩረት ዝቅተኛው ሰብዓዊ ጉዳዮችን የሚመለከት ከፍተኛው ጉዳይ ደግሞ የተኩስ አቁም ስምምነት ላይ መድረስን የሚመለከት ይሆናል ብለዋል። የዛሬው ድርድር ከመጀመሩ አስቀድሞ ዘሌንስኪ ባደረጉት ንግግር ምዕራባውያን ሀገሮች በሩሲያ ላይ የጣሏቸው ማዕቀቦች በኢኮኖሚዋ ላይ የሚፈለገውን ውጤት እንዲያመጡ በደንብ በስፋት ተግባራዊ መደረግ አለባቸው ሲሉ አሳስበዋል። ይህ በእንዲህ እንዳለ አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን እንዳሉት የዩክሬን ኃይሎች በሰሜን ምስራቋ ሱሚ ከተማ አቅራቢያ የምትገኝ አንዲት ከተማ የሩሲያ ወታደሮችን አስለቅቀው ተቆጣጥረዋል። የዩክሬን ኃይሎች ኪቭ ዳርቻ የምትገኘውን ኢርፒንን መቆጣጠራቸውን ፕሬዚደንት ዘሌንስኪ ትናንት ተናግረዋል። የዛሬው ሰላም ድርድር በመካሄድ ላይ ሳለ የሩሲያ የአየር ኃይል ሚኮይላቭ በተባለች ከተማ የሚገኝ የመንግስት ሕንፃ በቦምብ ማውደሙ ተሰምቷል። በርካታ ሰዎች ፍርስራሹ ውስጥ መጠመዳቸውን አገረገዢው አመልክተዋል። የሲንጋፖር ጠቅላይ ሚኒስትር ሊ ሂሲንግ ሉንግ ዛሬ በዋይት ሀውስ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ያነጋግራሉ። የሁለቱ መሪዎች ውይይት ዲሞክራቱ ፕሬዚደንት በሁለቱም ንቅፍቀ ክበቦች ፈታኝ ወቅት ላይ በሚገኙበት በዚህ ጊዜ ስትራቴጂያዊ ትስስሮችን አግልቶ በማሳየት ጠቃሚ ውጤት ይገኝበታል ብለው የባይደን አስተዳደር ባለስልጣናት ተስፋ አድርገውበታል። እንደ አውሮፓውያን አቆጣጠር ጥር ስድስት ቀን በዩናይትድ ስቴትስ ምክር ቤት ህንፃ ላይ የተፈጸመውን የአመጽ ጥቃት የሚመረምረው የተወካዮች ምክር ቤት ኮሚቴ ትናንት ሰኞ ምሽት በምክር ቤቱ ፊት ቀርበው የምስክርነት ቃላቸውን ላለመስጠት ለወራት ሲያንገራግሩ የቆዩትን የቀድሞ ፕሬዚደንት ትራምፕ አማካሪ ፒተር ናቫሮን እና ዳን ስካቪኖን ምክር ቤቱን በመዳፈር ተጠያቂ እንዲሆኑ በሙሉ ድምፅ ወስኖባቸዋል። ዝርዝሩን ዜና ደረጀ ደስታ ያቀርበዋል። የኮሚቴው አባላት የቀድሞ ፕሬዝደንት ትራምፕ የንግድ አማካሪ የነበሩት ናቫሮና የዋይት ሀውስ ረዳት የኮሚኒኬሽን ረዳት የነበሩት ስካቪኖ እንደ አውሮፓ አቆጣጠር በ2021 በምክር ቤቱ ህንፃ ላይ የተፈጸመውን ጥቃት በሚመረምረው ኮሚቴ ፊት ቀርበው የምስክርነት ቃላቸውን ለመስጠት አለመፈለጋቸውን ምክር ቤቱን እንደ መዳፈር አድርጎ ወስዶታል። የኮሚቴው አባላት ከሆኑት መካከል የተወካዮች ምክር ቤት አባል ዴሞክራቱ ቤን ቶምሰን እንዲህ ይላሉ። የሚስተር ዳን ስኮቪኖን ጉዳይ በተመለከተ ከሕግ በላይ መሆናቸውን ማመናቸውን ግልጽ እስኪያደርጉልን ድረስ ለወራት ይዘውን ቆይተዋል። ሚስተር ናቫሮ በቴሌቪዥን በፖድካስትና በራሳቸው መጽሐፍ ጠቋሚ ዝርዝሮቹን ቢያካፍሉንም እጅግ በጣም አስደንግጠውናል። ኮሚቴው በሁለቱ ላይ እንዲመሰረት ያስተላለፈው የወንጀል ክስ ከዚህ በኋላ ወደ ሙሉ ምክር ቤቱ እንደሚያመራ ተነግረዋል። በዲሞክራቶች የበላይነት በተያያዘው የተወካዮች ምክር ቤት ያልፋል ተብሎ ስለሚገመት ከዚያ በኋላ ስለ ክሱ ምስረታ የመጨረሻውን ውሳኔ ወደሚሰጠው ወደ ፍትሕ ሚኒስቴር እንደሚያመራ እንደሚጠበቅም ተመልክቷል። ኮሚቴው ድምፅ ከመስጠቱ በፊት የትራምፕ ጠበቃ ከሆኑት ጆን ኢስትማን የጠየቀውን መረጃ ለማግኘት ባደረገው ጥረት ትልቅ ድል ማስመዝገቡ ተነግሯል። በካሊፎርኒያ የሚገኙት የፌዴራል ዳኛ ሰኞ ጠዋት ትራምፕ እንደ አውሮፓ አቆጣጠር በ2020 የተካሄደውን የምርጫ ውጤት ማረጋገጫ ሰርቲፊኬት እንዳይሰጥ ለማገድ ሙከራ ማድረጋቸው ወንጀል ያልፈጸሙ ሳይሆን ወንጀል መፈጸማቸውን የሚያሳይ ሊሆን ይችላል ማለታቸው ተሰምቷል። በዚያ ክርክር የተነሳም በክሊንተን የተሾሙት ዳኛ ዴቪድ ካርተር ከ አንድ መቶ በላይ የሆኑትን የኢስትማን የኢሜል ውጦችን ኮሚቴው እንዲመለከታቸው ዘንድ እንዲለቀቁ አዘዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሰሜን ናይጄሪያ ከተማ ካዱና ወደ አቡጃ በመጓዝ ላይ የነበረ ባቡር በሽፍቶች ጥቃት እንደደረሰበት የሀገሪቱ መንግስት አስታውቋል። ምን ያህል ጉዳት እንደደረሰ የተረጋገጠ ነገር የለም። ለጥቃቱ ኃላፊነት የወሰደ ወገንም የለም። ዲሞክራቲክ ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ በተቀሰቀሱ ግጭቶች የተነሳ ብዙ ሺህ ሰዎች ወደ ዩጋንዳ መሰደዳቸው ተገልጿል። ኤም 23 የተባለው አማጺ ቡድን ባለፈው እሁድ ማታ ወታደራዊ ይዞታዎች ላይ ጥቃት ማድረሱ ከተሰማ በኋላ የዩጋንዳ የጦር ኃይል ወደ አካባቢው በርካታ ወታደሮችን ማዝመቱ ነው የተዘገበው። የሆንዱራስ ጠቅላይ ፍርድ ቤት የቀድሞ የሀገሪቱ ፕሬዚደንት ሁዋን ኦርላንዶ ሄርናንዴዝ ሱስ አስመጪ መድኃኒቶችን ወደ ዩናይትድ ስቴትስ በድብቅ በማስተላለፍ ወንጀል ለምትፈልጋቸው ለዩናይትድ ስቴትስ ተላልፈው እንዲሰጡ ውሳኔ ሰጠ። ሄርናንዴዝ ያቀረቡትን የመጨረሻ የይግባኝ አቤቱታ የጠቅላይ ፍርድ ቤቱ 15ቱም ዳኞች ውድቅ ያደረጉባቸው መሆኑ ታውቋል። መጨረሻም የተንቀሳቃሽ ምስሎች ስነ ጥበብና ሳይንስ አካዳሚ ትናንት ሰኞ ባወጣው ይፋ መግለጫ ዊል ከትናንት በስቲያ የኦስካር ሽልማት እየተከናወነ በነበረበት ስነ ስርዓት ላይ ኮሜዲያንን ክሪስ ሮክን በቅቱ የተናታበትን ድርጊታው ጉዞ በጉዳዩ ላይ ምርመራ መጀመሩን አስታውቋል። ለምሽቱ ዜና የተያዘው ክፍለ ጊዜ በዚሁ ያበቃል። አድማጮች ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጂ ታየን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ መጋቢት 20 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ያበየ ርዕሳችን እንለፍ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ በቀረበው ኤስ 3199 የተሰኘ ረቂቅ ዙሪያ ተወያይቶ ማሻሻያ ካደረገ በኋላ አሳልፏል። በኢትዮጵያ ያሉ ችግሮችን ለመፍታት ረቂቅ ሕጉ ያስፈልጋል ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያንም በምክር ቤቱ ውጪ በመሰብሰብ ዛሬ የድጋፍ ሰልፍ ያካሄዱ ሲሆን ረቂቅ ሕጉም እንዲጸድቅ ጠይቀዋል። በሌላ በኩል ረቂቅ ህጎቹ የሚያስቀምጧቸው ማዕቀቦች በኢትዮጵያ ያሉትን ግጭቶች ከመፍታት ይልቅ ማህበረሰቡን ለበለጠ ችግር የሚያጋልጡ ናቸው ያሉ ኢትዮጵያውያንና ና ትውልደ ኢትዮጵያውያን በትላንትና ዕለት የተቃውሞ ሰልፍ አካሄደው ነበረ። ኮሚቴው በአሳለፋቸው ና ማሻሻያ ባደረገባቸው የረቂቅ ህጉ ነጥቦች ዙሪያ ወደፊት በሰፊው እንመለስበታለን። ለዛሬ በዚህ ዙሪያ የተጠናከረው ዘገባ ቀጥሎ ይቀርባል። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሮበርት ሜንዴዝ የቀረበው ኤስ3199 ረቂቅ ህግ ዛሬ በኮሚቴው አባላት መታየት የጀመረው በዋሽንግተን ዲሲ አቆጣጠር ከጠዋቱ 4 ሰዓት ከ15 ደቂቃ ላይ ሲሆን ረቂቅ ህጉ ለኢትዮጵያ ሰላምና ዲሞክራሲ ለማስፈን ጠቃሚ ነው ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በምክር ቤቱ ውጭ በመሰብሰብ ድጋፋቸውን ገልጸዋል። ከነዚህ አንዱ የሰልፉ አስተባባሪ አቶ መስፍን አየነው ናቸው። አንደኛ ሰላም ነው የሚጠይቀው። ይሄ ቢል ሰላም ሀገሪቱ ሰላም እንዲኖር ይጠይቃል። ሁለተኛ እዚህ ባለፈው 18 ወር 17 ወሮች ማርከ በተካሄደው ጦርነት ወንጀል ፈጽመዋል የሚባለው አካል ከማንኛውም አካል ተጠያቂዎች እንዲደርጉ ያደርጋል። ይሄ የማይደረግ ከሆነ ሰላማዊ ለዚህ ጦርነት እንዲቆም እንቅፋት የሚሆኑ አካላት ካሉ እነሱ ተጠያቂዎች እንዲሆነ ያደረገ ሳንክሽን እንዲያደርግ ያደረገ። ስለዚህ ይሄ በምንም መልኩ አገሪቱን አይጎዳም። ሌላዋ የድጋፍ ሰልፉ አስተባባሪ መአዛ ግደይ በበኩሏ ች ሕጎች ረቂቅ ሕጎች የሚደነግጉ ሕጎች በትግራይ ሕዝብ ላይ ሊገለጽ ከሚቻል በላይ ስቃይና ስቆጣ ሲያደርሱ የነበሩ አካላቶችን ተጠያቂ የሚያደርጉ ሕጎች ናቸው። በተጨማሪ ኢትዮጵያ እንዳትጎዳ የሚፈልግ ሰው ካለ ተጠያቂ ማድረግ ያለበት የኢትዮጵያ መንግስት ነው የኢትዮጵያ መንግስት ነው የኢትዮጵያ የኤርትራ ሰራዊትን በመጥራት ሌሎቹንም በመጋበዝ የኢትዮጵያ ህዝቦች አካል የሆነውን የትግራይ ሕዝብ ለአምስት መቶ ቀናቶች እና ከዚያ በላይ ሲጨፈጭፍ ያለ ስለዚህ የኢትዮጵያ አንድነት የሚፈልግ ኢትዮጵያ እንዳትጎዳ ኢትዮጵያኖች እንደሞ እንዳይጎዱ የሚፈልግ አካል ለማድረግ ያለበት ኢትዮጵያ እንድትጎዳ እያደረግ ያለውን መንግስት ነው ተጠያቂ ማድረግ ያለበት። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳይ ግንኙነት ኮሚቴ ዛሬ ተመልክቶ ያሳለፈው ኤስ3199 ረቂቅ ህግ ለመጀመሪያ ጊዜ የቀረበው ባለፈው ዓመት ህዳር ወር ላይ ሲሆን ከሱ ጎን ለጎን ኤችአር 6600 የተሰኘና በኢትዮጵያ መረጋጋት፣ ሰላምና ዲሞክራሲ ለማስፈን በሚል ርዕስ የቀረበው የውሳኔ ሀሳብ በህግ አውጩ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ እንዲያየው ተልኳል። ረቂቅ ህጎቹ በርካታ ድጋፍና ተቃውሞ እያስተናገዱ ሲሆን የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔ ረቂቅ ህጎቹ ከላይ ከርዕሱ ሲታይ ሰላምና ዲሞክራሲን በኢትዮጵያ ለማበረታታት ቢመስልም ውስጥ ያለው ዝርዝር ግን እንደሱ አይደለም ይላሉ። የኢኮኖሚክ ሳንክሽን ማድረግ ይችላሉ። የኮቪድን እና እንዲሁ አንዳንድ ቤዚክ የሆነ ነገር ላይ ካልሆነ በስተቀር የኢትዮጵያን የኢኮኖሚ መዋቅር ማቆም ይችላል። ምንም አይነት የአይ ኤም ኤፍ እርዳታ ሆነ ብድር ወይም ከዓለም አቀፍ ህዝብ ጋር ያለው ኢንስቲትሽንስ ጋር ያለውን ማንኛውንም የኢኮኖሚክ ግንኙነት ሁሉ ማቆም የሚችል ሕግ ነው እና የኢትዮጵያን ሕግ የውጭ ኢንቨስትመንትን የማቆም የሚችል ሕግ ነው እና እንግዲህ የኢትዮጵያን ከዛም አልፎ ደግሞ አሜሪካን ሕዝብ ላይ ሊያደረጉ የማይችሉትን ነው። በእርግጥ መናገር የሰብአዊ መብት ግዴታ ላይ የሚያደርግ ሶሻል ሚዲያን ይህንን እነሱ ዲፋይን ያደረጉትን የሰላም እንቅስቃሴ ተቃወመ ብለው የሚያስቡትን ሰው ሙሉ ከሚዲያው ጀምሮ ከግለሰብ እስከ ግለሰቦች ድረስ ማዕቀብ ማድረግ ይችላሉ፣ መቅሰስ ይችላሉ። እና ምንም ጥቅም የለውም፣ እውነቱን ለመናገር ምንም ጥቅም ካለመሆኑን በላይ አሁን በተለይ ደግሞ እንሟገትለት፣ አሁን ለምን እንሟገትለት? እና ቶኑን እናቋቋመው ለምንፈለገው፣ ይሄ የተጎዳው ወገናችን በብዛት የሚኖርበት አካባቢ የአፋሩና አማራ እንደዚህ የተጎዱት የተጎዳው የትግራይ ሪጅን በምዕራብ ኢትዮጵያም ያሉት የተጎዱ አካባቢዎች እነሱን እንደገና ለማቋቋም ለሚደረገው ትግል ይህ ከፍተኛ ጉዳት እና የመጨረሻ ብዙ ተጎጂ የሚሆነው አካባቢ እንደውም የኛው አካባቢ ነው። ሁለቱ ረቂቅ ሕጎች ተመሳሳይና ለአንድ ዓላማ የተዘጋጁ መሆናቸውን የሚገልጹት ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዚዳንት ዶክተር ሙሉጌታ ገብረ እግዚአብሔር በበኩላቸው በአሁኑ ወቅት ያሉትን የፖለቲካ ችግሮች ከመፍታት በተጨማሪ ወደፊት በሀገሪቱ ብሔራዊ መግባባት እንዲሰፍን የሚያስችሉ መሆናቸውን ይገልጻሉ። ሁለቱም ማለት ነው የሚያነሱት አንድ በጣም ጥሩ ቁም ነገር አለ። ለወደፊቱም ቢሆን ማለት ነው ናሽናል ዳያሎግ ወደ ሰላም ወደ ችግሮችን በንግግር ወደ መፍታት ወደ መግባባት ለመድረስ የሚካሄድበትን አኳኋን እነዚህ ሁለቱም ህጎች ረቂቅ ህጎች በደንብ አድርገው አስረግጠው ነው ሊያገዙ የተነሳሱት። ዶክተር ሙሉጌታ አክለው ህጎቹ በኢትዮጵያ ያሉ ችግሮች እንዲፈጠሩ መንስኤ የሆኑ ግለሰቦችን ተጠያቂ ለማድረግ ያስችላልም ይላሉ። ይህ ችግር እንዲፈታና እንዳይፈታ ወሳኝ ሮል ያለው መንግስት ነው የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ደግሞ እንዲሁም ይህ ችግር እንዲመጣ ይህ ችግር እንዲባባስ እያደረገ እንጂ ይህ ችግር እንዲፈታ ምንም አስተዋጽኦ እያደረገ አይደለም። ተጠያቂነቱ በአንደኛ ደረጃ በኢትዮጵያ መንግስት፣ ከሱ በማይተናነስ በኤርትራ መንግስት፣ ከዛ ቀጥሎ ደግሞ ሌሎች የሚወስዱት ኃላፊነት ካለ እንዲሁ በተዋረድ የሚወስዱት ኃላፊነት ይኖራል። በዚህ የማይስማሙት አቶ መስፍን አሜሪካንን ጨምሮ የውጭ ሀገራት በኢትዮጵያ የሚታየውን ችግር ለመፍታት ሚናቸው ከድጋፍ ማለፍ የለባትም በማለት ተቃውሟቸውን ያሰማሉ። ያለንን ኮንፍሊክት በአገር ውስጥ ባለው የኮንፍሊክት ሪዞሉሽን ስትራቴጂ እስከዛሬም ሲደረግ በነበረው ሁኔታ መፍትሄ ለማግኘት ሙከራ ይደረጋል፣ እየተደረገም ነው። እዛ ላይ ልታግዙን የምትችሉት ነገር እና እኛም የምንፈልገው ከእናንተ ካለን እንጠይቃቸዋለን፣ እና እርዳታ ማድረግ ከቻላችሁ በጣም ጥሩ ነው። ከዛ ውጭ ግን በአዋጅ እርስ በርሳችሁ እናንተ ራሳችሁን ተነጋግራችሁ ተግባብታችሁ መግዛት ስለማትችሉ ያላችሁን ችግር በራሳችሁ መፍትሄ ማስጠት ስለማትችሉ እኛንን የምናውቅላችሁና እኛ ይህን ሕግ እንጽፋለን በዚህ መሰረት ተዳደሩ ስትሉን ግን እሱም ይሄኛው የኢትዮጵያ ሕዝብ እንደማይቀበለው ስለምናውቅ ይሄ የኢትዮጵያንና የአሜሪካን ግንኙነትን የማያጠናክር የሚበላሽ ስለሆነ ከዛም አልፎ ደግሞ እንጠብቃለን የምትሉትን የአሜሪካን ኢንትረስትን ስለማይጠብቅ፣ ከሁሉም አንግል እንቃወማለን ነው የምንለው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ጉዳይ ግንኙነት ኮሚቴ ዛሬ ያሳለፈው ኤስ 3199 ረቂቅ ሕግ በጠቅላላ ምክር ቤቱ አባላት እንዲጸድቅ የሚመራ ሲሆን ሕግ ሆኖ ለመውጣት በተጨማሪ የሕግ አውጭውን ምክር ቤት ድምፅና የፕሬዝዳንቱን ፊርማ ማግኘት ይኖርበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የዕለቱን የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ዓለም አቀፉ የቀይ መስቀል ኮሚቴ ከአባላ ለተፈናቀሉ የትግራይ ተወላጆች ልዩ ልዩ ድጋፎች መስጠቱን አስታወቀ። ኮሚቴው ወደ ትግራይ የሚያደርሰውን የሕክምናና ተያያዥ ቁሳቁሶች ድጋፍ መቀጠሉን የገለጸ ሲሆን እስካሁን 25 በረራዎች መካሄዳቸውንም አስታውቋል። ኮሚቴው በአማራ ክልል ለሚገኙ የሕክምና ተቋማትም ድጋፍ እያደረገ መሆኑን ጨምሮ አስታውቋል። አዲስ ቸኮል ተጨማሪ አለው። ከአፋር ክልል አባላ ተፈናቅለው ወደ ሰመራና ፌዴራ ሊሄዱ ከአስራ ስድስት ሺህ በላይ ተፈናቃዮች ልዩ ልዩ ድጋፎች ማድረጉን አለም አቀፍ ቀይ መስቀል ኮሚቴ አስታውቋል። የኮሚቴው የህዝብ ግንኙነት ኃላፊ ፋቲማ ሳቶር ለአሜሪካ ድምፅ እንደገለጹት አብዛኞቹ ተፈናቃዮች የትግራይ ክልል ተወላጆች ናቸው ብለዋል። ለተፈናቃዮችም ልዩ ልዩ ምግብ ነክ ድጋፎች እንደቀረቡላቸው ቃል አቀባዩ ተናግረዋል። በአሁኑ ሰዓት በሰመራ ዘጠኝ ሺህ ለሚሆኑ ተፈናቃዮች የምግብ ድጋፍ እያቀረብን ነው። በአፍዴራም እንዲሁ 7500 ለሚሆኑ ተፈናቃዮች ለአንድ ወር የሚበቃ የምግብ ድጋፍ እያቀረብን ነው። ከነኚህ ተፈናቃዮች መካከል አብዛኞቹ የትግራይ ክልል ተወላጆች ሲሆኑ የመጡትም ከአብዓላ ነው። በዚህ ክልል አፍዴራ የሚገኙ ሌሎች 7500 ለሚሆኑ ተፈናቃዮችም ምግብ ነክ ያልሆኑ የመጡት መገልገያ ቁሳቁሶች ድጋፍ እንዳበረከቱም ቃል አቀባይዋ ፋቲማ ሳቶር ይናገራሉ። በሌላ በኩል ዓለም አቀፍ ቀይ መስቀል ኮሚቴ ወደ መቀሌ የሚያደርገውን በረራ አለማቋረጡንና እስካሁን ባካሄዳቸው ሀያ አምስት በረራዎችም ልዩ ልዩ የህክምናና ተያያዥ ቁሳቁሶች ድጋፍ እያቀረበ መሆኑን ፋቲማ ሳቶር አስረድተዋል። በትግራይ መቀሌ ለሚገኘው የአይደር ሪፈራል ሆስፒታል ለድንገተኛ ህክምና የሚያገለግሉ ልዩ ልዩ የህክምና ቁሳቁሶች አበርክተናል። ይህም ድጋፍ ሦስት መቶ ለሚሆኑ የጦር ቁስለኞችና አራት መቶ ለሚሆኑ መደበኛ ህሙማን አገልግሎት መስጠት ይችላል። ከህክምና ቁሳቁሶቹና መድኃኒቶቹ ጋር ጓንትና የባክቴሪያ ማጽጃ ኬሚካሎችንም ሰጥተናል። ወደ መቀሌ የምናካሂደው በረራ እንደቀጠለ ነው። አሁን ሀያ አምስተኛ በረራችንን አካሂደናል። ወደፊትም እንቀጥላለን ብለን እናስባለን። ኮሚቴው ከመቀሌ ውጭ በሚገኙ የትግራይ አካባቢዎችን በእጅ የሚገፉ ሰባ ሰባት የዋማ መንጫዎችን ወይም የእጅ ፓምፖችን ስራ በማስጀመር እስከ ሁለት ኪሎ ሜትር ድረስ በመጓዝ ውሃ የቀዱ የነበሩ እናቶች ከሁለት መቶ ሜትር ባልራቀ ቦታ ውሃ እንዲያገኙ ማስቻላቸውንም ቃል አቀባዩ ፋቲማ ሳቶር ተናግረዋል። በተመሳሳይ በአማራ ክልልም በእጅ የሚገፉ አርባ የዋማ መንጫ ፓምፖችን ተክሎ ስራ እንዳስጀመር የሚናገሩት ፋቲማ ሳቶር ከዚህ በተጨማሪ ስልሳ ስድስት ሺህን የዋማ ማከሚያ ኬሚካሎች መስጠታቸውንና ይህም ስምንት መቶ ሺህ የክልሉ ነዋሪዎች ንጹህ የመጠጥ እንዲያገኙ የሚያስችል መሆኑን ተናግረዋል። በተጨማሪም ሰባት ና ሀይቅ ከተሞችም ጀኔሬቶችን መስጠታቸውን አክለው ገልጸዋል በአፋር ኦሮሚያ ና ሶማሌ ክልሎች ደግሞ ለ ለአንድ ነጥብ አንድ ሚሊዮን እንስሳት ከተባት መስጠታቸውን ፋቲማ ሳቶር ተናግረዋል ለአሜሪካ ድምጽ ሬዲዮ አዲስ ቸኮል የተከታዩ ዘገባችን ስናልፍ የኢትዮጵያ ምርጫ ቦርድ ሀምሳ ሁለት የኦነግ አባላት ከፍርድ ቤት ትእዛዝ ውጪ ታስረው እንደሚገኙ አረጋግጫለሁ አለ። ሌሎች ፓርቲዎችም በመንግስትና በገዢው ፓርቲ እስርን ጨምሮ የተለያዩ እንግልቶች በአባላቶቻቸው ላይ እየተፈጸሙ መሆናቸውን አስታውቀዋል። መለስካቸው አምሃ ዝርዝሩን ይዟል። በአሁኑ ጊዜ በኦሮሚያ ክልል ውስጥ የቀረቡ አብሮታዎችን እያጣራ መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ በወነግ አባልነት የተመዘገቡ ሐምሳ ሁለት ሰዎች ከፍርድ ቤት ትእዛዝ ውጭ ወይንም ጨርሶ ፍርድ ቤት ሳይቀርቡ በእስር እንደሚገኙ አስታወቀ። ዛሬ ከፓርቲዎች ጋር ለውይይት የተቀመጠው ምርጫ ቦርድ እንዳባራው ከፓርቲዎች አቤቱታ የቀረበለት በሁሉም ክልሎች እንደሆነ ጠቁሞ በአሁኑ ወቅት የኦሮሞ ፌዴራሊስት ኮንግሬስና የኦሮሞ ነጻነት ግንባር ያቀረባቸውን አቤቱታዎች ከገዢው ፓርቲ ከአቤት ባይ ፓርቲ እና ከቦርዱ በተወጣጡ አባላት በተዋቀረ አጣሪ ቡድን በኦሮሚያ ክልል ስራውን እያከናወኑ እንደሆነ አስታውቋል። በዚሁ መሠረት ባደረገው ማጣራትም የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳ ከቤት ስር ተፈተው በነጻ መንቀሳቀስ መጀመራቸውን ገልጸዋል። ይሁንና ኦነግ በኦሮሚያ ብቻ ሀምሳ ሁለት አባላቱ ከፍርድ ውጪ ታስረው እንደሚገኙ የቦርዱ ምክትል ሰብሳቢ አቶ ውበሸት አየለ ይፋ አድርገዋል። አቤቱታ አቀረቡና አባሎቻችን ታስረዋል የሚሉ ብዙ ፓርቲዎች አሉ። ከእነዚህ መካከል አንዱ የራያ ራዩማ ፓርቲ ተወካይ አቶ ጌታቸው ከበደ በአባሎቻቸው ላይ እስራትና ሞትም እንደምፈጸም ተናግረዋል። የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ ሊቀመንበር አቶ የሸዋሳ በፓርቲያቸው አባላት ላይ ከፍተኛ ችግር እንደደረሰባቸው ተናግረዋል። በተለይ በደቡብ ክልል አባሎቻቸው አለፍርድ ቤት ትእዛዝ ወደ እስር ቤት እየተጣሉ ለወራት እንደቆዩ ይናገራሉ። ይሁንና ከአባሎቻቸው በአንዱ ግድያ ተፈጽሞ እስከ ዛሬ ክስ እንዳልተመሰረተ ደግሞ ገልጸዋል። ልክ ምርጫ እንደ ነገ እንደ ሰኞ ቅስቀሳ ሊጀምር ባለፈው ምርጫ እሁድ ማታ የተገደለው ግርማ ሞገስ እስካሁን ድረስ መዝገቡ ተጣርቶ ለሕግ አልቀረም። የሊገል የመጣበት መኪና ተይዞ ነበረ። ሹፌሩ ተይዞ ነበር። ባለቤት ከዛ በኋላ ግን ቆመ። እንዴት ነው ዋስትና የሚኖራቸው? በተለይ ከአዲስ አበባዎች ከክልል ከተሞች ውጭ ያሉ የፖለቲካ ፓርቲዎች መሪዎችና አባላት እንዴት ነው ዋስትና የሚኖራቸው? ለምርጫ በሚንቀሳቀስ በህጋዊ መንገድ በሚንቀሳቀስ ላይ እንዲህ አይነት አሰቃቂ ግድያ ተደርጎ እስካሁን ለፍርድ አለማቅረብ፣ ሌላኛው ገዳይስ እንዴት ይማራል? የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለቪኦኤ እንደገለጹት አሁን በእስር ላይ ያሉ ሰዎች በእስር የቆዩበት ሁኔታና የቆዩበት ጊዜ የተለያየ ነው። አንዳንዶቹ ለወራት አንዳንዶቹ ለዓመትና ከዓመት በላይም መቆየታቸውን አጣርተናል ብለዋል። የጉዳዩ ክፋት ዋናው ቁም ነገር ግን ሌላ ነው ይላሉ። ከጊዜው በላይ ዋና ትኩረታችን ይሰው ያለ ፍርድ ቤት ትእዛዝ ታሳሪዎቹ መቆየታቸው ነው። አብዛኞቹ በእርግጥ በሌሎች ክልሎች በተለይ ከስቴት ኦፍ ኢመርጀንሲ ጋር ተያይዘው ታስረው የነበሩ ተፈተዋል። አሁን ኦሮሚያን ነው ማጣራቱ ሂደት ገና ያልተጠናቀቀው እንዳልኩት ከጊዜውም በላይ የፍርድ ቤት ቀጠሮ ወይም የፍርድ ቤት ክስ ሳይኖራቸው እስር ቤት መቆየታቸው ትክክል አይደለም ብለን ለሚመለከተው አካል ገልጸናል። የብልጽግና ፓርቲ የማጣራቱ ሂደት አካል ስለሆነ እነሱም አስፈላጊውን እርምጃ በመዋቅራቸው በኩል እንደሚወስዱ ተስፋ። ብሔራዊ ምርጫ ቦርድ ዛሬ ከፓርቲዎች ጋር ባደረገው ምክክር ላይ ሀምሳ ሚሊዮን ብር ለፓርቲዎች ማጠናከሪያ ይሆኑ ዘንድ ከመንግስት የተሰጠ መሆኑን ነው ገንዘቡ የሕዝብ ገንዘብ መሆኑን የገለጹት ወይዘሮ ብርቱካን ይህን ድጋፍ እንደ ድጎማ ወይንም እንደ ችሮታ መውሰድ አይገባም ሲሉ አሳስበዋል። ዓላማው ከፓርቲዎች ጀርባ እንዳሉ የሚታሰቡት ዜጎች ሀሳባቸውና ምኞታቸው መድረክ እንዲያገኝ፣ አደባባይ እንዲወጣ ማስቻለው ብለዋል። ገንዘቡ ከተከፋፈለበት መመዘኛዎችም ጥቂቶቹን ጠቅሰዋል። አንዳንዶቹ መመዘኛዎች በእኩልነት ፓርቲዎች ፓርቲዎች በሙሉ በእኩልነት የሚያገኙትን ገንዘብ የሚወስን ነው። ለምሳሌ ሀገራዊ ፓርቲዎች ስለሆኑ ከተመደበው ገንዘብ ውስጥ ሰላሳ ፐርሰንቱን የሚሆነውን በእኩልነት ተከፋፍለዋል። ክልላዊ ፓርቲዎች ደግሞ ወደ ሀያ ፐርሰንት የሚደርሰው ማለት ነው። ከዛ ውጭ ደግሞ ባለፈው ምርጫ የተሳተፉ ብዙ እንቅስቃሴዎች ውስጥ የነበሩት ፓርቲዎች አይ ቲንክ ወደ አስር ፐርሰንት የሚሆነውን ደግሞ ለእነሱ እንዲደርስ አድርገናል። ፓርቲዎቹ አሉ የሚሏቸውን ጉድለቶች ከመጠቆማቸውን በላይ ምርጫ ቦርድ አድርጓል ያሉትን ጥረትም አመስግነዋል። من لستاجوا اما لأميركا دمس راديو كاديس اربا የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን መሰናዷችንን ነው። ከዚሁ ከምርጫ ቦርድ ዜና ሳንወጣ የኢትዮጵያ ምርጫ ቦርድ የኦሮሞ ነጻነት ግንባር ኦነግ ጠቅላላ ጉባኤ እንዲጠራ ጥሪ አቅርቧል። የኦሮሞ ነጻነት ግንባር የቦርዱን ጥሪ መቀበሉን የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ለአሜሪካ ድምጽ ገልጸዋል። በአቶ አራርሶ ቢቂላ የሚመራው ኦነግ በበኩሉ ቦርዱ ያቀረበው ጥሪ ተቀባይነት የለውም ሲል ገልጿል። ፀሐይ ዳምጠው ዝርዝር አላት። የኦሮሞ ነጻነት ግንባር ግዛዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ቦርዱ ያስተላለፈው ውሳኔ ላይ የፓርቲያቸውን አቋም ሲገልጹ የምርጫ ቦርዱን እስካሁን ያደረገው ጥረት እኛ ያው እንደ መልካም ጅማሮ ነው የምናየው። ወደፊትም ይበልጥ አገሪቱን ለማረጋጋት የሚያደርገውን ጥረት ይቀጥል ነው የምንለው። የተወሰነ ውሳኔም ባለፈው ዓመት ማለት ነው የተወሰነ ውሳኔው ነው ያረጋገጠው፣ አንዳንድ ጥቃቅን ነገሮች በተጨመሩበት እንጂ እኛ አሁንም ያለውን ውሳኔው እንደ ውሳኔ ተቀብለን እንሰራበታለን። ነገር ግን ምርጫ ቦርድ የራሱን ሊያመቻች የሚገባና ሌሎች አካላትን ከምርጫ ቦርድ ማመቻቸት ያለበት ነገር እንዲሄድበት እናበረታታለን። በሌላ በኩል የኦሮሞ ነጻነት ግንባር ጠቅላላ ጉባኤ አካሄደዋል ሲሉ በአቶ አራርሶ ብቅ ላይ የሚመራው ኦነግ ፓርቲ ምክትል ሊቀመንበር እና አሁን የኢትዮጵያ ባህልና ስፖርት ሚኒስትር ሆኖ እያገለገሉ ያሉት አቶ ቀጀላ መርዳሳ ለአሜሪካ ድምጽ ገልጸዋል። እኛ በሁለት ሺ አስራ ሶስት አመተ ምረት መጋቢት ላይ ጠቅላላ ጉባኤ አካሄደን ሁሉን ሰነዶች አሟልተን የስብሰባውን ስነስርዓት ሁሉ የተሟላ መሆኑም ራሱ የቦርዱ ታዛቢዎች የመሰከሩበት እንደገና ደግሞ የቦርዱ የድጋፍ ክትትልና ድጋፍ ሰጪ ዳይሬክተሮች ዳይሬክተሬት ያረጋገጠው ለቦርዱም እውቅና እንዲሰጥ የጠየቀው ሁሉ እያለ ነው። እንግዲህ ቦርዱ ዛን ጊዜ ይህንን ጠቅላላ ጉባኤ ያለ ምንም ጥያቄ ያለ ምንም እኛ ከኛ ምንም አንድም ማብራራሽ አይጠይቀን፣ ግለሰቦች በሚጽፉት ደብዳቤ ግለሰቦች በሚያሰራጩት መግለጫ እዚያ ላይ ተንተርሰው ውድቅ አደረጉብን። በአቶ አራርሶ የሚመራው የኦነግ ቡድን ጠቅላላ ጉባኤ ከአንድ ዓመት በፊት ማካሄዱን ይግለጽ እንጂ የኢትዮጵያ ምርጫ ቦርድ በበኩሉ መጋቢት አራት ቀን 2013 ዓ ም የተካሄደው የፓርቲው ጠቅላላ ጉባኤ የፓርቲውን ህገ ደንብ እና ጠቅላላ ጉባኤ አጠራር መስፈርት አሟልቶ ስላላገኘውት ተቀባይነት አይኖረውም ስል ውሳኔ ማስተላለፉ ይታወሳል። ትናንትና ባወጣው የውሳኔ ሀሳብ ላይም ለዚህ ውሳኔ አጽኖት ሰጥቷል። በቦርዱ ውሳኔ መሰረት ኦነግ ጠቅላላ ጉባኤ ለማካሄድ ዝግጁ ነው ያሉት አቶ ለሚ ፓርቲው በፍጥነት ጉባኤውን እንዳካሄድ ማነቆ ሆነዋል ያሉትን ገልጸዋል። ቢሮ የለንም፣ አንድም ጽህፈት ቤት አሁን፣ ታሪካዊው የኦሮሞ ነጻነት ግንባር ጽህፈት ቤት ጉለሌን ጨምሮ ቢሮ የለንም። እንደዚሁም ደግሞ አመራሮቻችን በየቦታ ታስሮ ነው ያሉት። እንደዚሁም የድርጅቱም ሊቀመንበር የሆኑት አቶ ዳውድ ማለቴ ነው። የእሳቸውም ንብረት ቤታቸው በተሰበረበት ዕለት እንደተወሰደ ምንም አልተመለሰም። እነሱ ከተወሰዱ መካከል አብያት፣ መኪናቸው እነሱ ተቀሳቅሶ የድርጅቱን ስራ የሚሰሩበት የድርጅቱ ዶክመንቶችን የያዘ ኮምፒውተር፣ ስልክ፣ ሌሎችም በቅጡ ያልተመዘገቡት በተወረሱበት እነዚህ ነገሮች ነው እኛን እንደ ችግር እንቅፋት ሊሆን የሚችለው እንጂ ከዛ ውጪ እንደ ድርጅት እኛ ጠቅላላ ጉባኤውን ለማድረግ በጉጉት ነው የምንጠብቀው። ለችግሩ መፍትሄ ተዋናይ የሆኑት ምርጫ ቦርድ እና ሌሎች አካላትም የራሳቸውን ሚና ከተወጡ እኛ ለማድረግ አሁንም ዝግጁ ነን። አቶ ቀዜላ በኩላቸው ምርጫ ቦርድ የሰጠው ውሳኔ ተቀባይነት አይኖረውም በማለት ገልጸዋል። ውሳኔም የሚመስል ውሳኔ ብለን አንቀበለውም እኛ። ምክንያቱም የእኛ ጉዳይ በጠቅላይ ፍርድ ቤት ሰበር ሰሚ ችሎት ተይዞ ያለ ጉዳይ ነው። ከዚህ በፊት ከዛ ወደ ከፍተኛ ፍርድ ቤት ወሰን ከፍተኛ ፍርድ ቤት ጉዳዩን አይቶ መርምሮ ቦርዱ ያስተላለፈውን ውሳኔ ሽሮ ጠቅላላ ጉባኤው እና ጠቅላላ ጉባኤ ያስተላለፋቸው ውሳኔዎች ተግባራዊ እንዲሆኑ ብሎ ትዕዛዝ ሰጠ። ቦርዱ እንደገና ወደ ጠቅላይ ፍርድ ቤት ይግባኝ አለ። ጠቅላይ ፍርድ ቤትም ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ትክክል ነው ብሎ አጸደቀልን። እንደገና ቦርዱ አሁንም ላለመሸነፍ ወደ ሰበር ሰሚችሎት ሄደ ሰበር ሰሚችሎትም ጠቅላላ ሁኔታውን አይቶ መርምሮ በአዋጅ የአስተዳደር ስነ ስርዓት አዋጅ አስራ አንድ ሰማንያ ሶስት መሰረት አላየም ምክንያቱም እነዚህ ሰዎች መደመጥ ነበረባቸው መሰማት ነበረባቸው። በእነዚህ ጭብጦች ዙሪያ አይተ ተገቢውን ውሳኔ እንዲሰጥ ብሎ መለሰለት ማለት ነው። የኢትዮጵያ ምርጫ ቦርድ በኦነግ አመራሮች መካከል የተፈጠረውን አለመግባባት አስመልክቶ የቀረቡለትን አቤቱታዎች በማየት ውሳኔ መስጠቱን ትናንት ባወጣው መግለጫ ጠቅሰዋል። በውሳኔው ቅር የተሰኙ የፓርቲው ምክትል ሊቀመንበር እነ አራርሶ ቢቅላ ጉዳዩን ወደ ፍርድ ቤት በመውሰዳቸው ክርክር ሲደረግበት ቆይቶ የሰበር ሰሚ ችሎት የሁለቱም ወገኖች የመሰማት መብት በመጠበቅ አስተዳደራዊ ውሳኔ እንዲሰጥበት ወደ ቦርዱ መመለሱንም ጭምር ገልጸዋል። ቦርዱም የተለያዩ ምርመራዎችን በማድረግ የፍርድ ቤቱን ትዕዛዝ ተከትሎ ያሳለፈው ውሳኔ ለሁለቱም ተከራካሪ ቡድኖች እንዲደርስ ማድረጉን በመጥቀስ ሕጋዊ የኦነግ አካል ጉባኤውን ከማካሄዱ በፊት ቅድመ ሁኔታዎችን በማሟላት በአንድ ወር ውስጥ ውሳኔውን ለቦርዱ እንዲያሳውቅ ጠይቋል። ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባ። በቀጣይ በራሽያና በዩክሬን ዙሪያ ወደ ያዝነው ነው ዘገባ ነው የምናልፈው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በበርካታ እንቅስቃሴዎች የታጀበውና ለዲፕሎማሲ ስራ የታለመ በአውሮፓ ያደረጉት ጉብኝት ይበልጡን ስለ ሩሲያው ፕሬዚዳንት ቭላዲሚር ፑቲን በተናገሩት ይታወሳል። እኒህ ሰው ስልጣን ላይ ሊቆዩ አይችሉም ነበር ያሏቸው ፕሬዚዳንት ባይደን ይህንን ከተናገሩ ሁለት ቀናት በኋላ ምንም እንኳን በጉዳዩ ላይ ያላቸውን ጠንካራ ስሜት ባይለውጠውም የዩናይትድ ስቴትስ ዩናይትድ ስቴትስ ፑቲንን ከስልጣን ለማውረድ እቅድ የላትም ሲሉ ብዙ ያነጋገረውን አባባላቸውን ይዘት አብራርተዋል። የሩሲያ ወረራ በዩክሬን ላይ ሁለተኛ ወራቱን በያዘበት በዚህ ወቅት ይህ ምን ማለት እንደሆነ በመጠየቅ የአሜሪካ ድምጿ አኒታ ፓውል ከዋይት ሐውስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ሶስት ቀናት ከዘለቁ ረጃጅም ስብሰባዎች፣ አስቸጋሪ ድርድሮች፣ በብዙ ምክክር ከተደረሰባቸው ሁነኛ የሚሰኙ ስምምነቶችና ጥልቅ ተስፋ ከተጣለባቸው ቃል ኪዳኖች በኋላ በመጨረሻው ሁሉም ነገር ስለ ሩሲያው ፕሬዚዳንት ቭላድሚር ፑቲን በተባሉት ዘጠኝ ቃላት የታሰረ ይመስላል። የፈጣሪ አለህ እኒህ ሰው ስልጣን ላይ ሊቆዩ አይችሉም። ባይደን ወደ ዋሽንግተን ከተመለሱ በኋላ ትላንት ሰኞ በሰጡት አስተያየት ያና አባባላቸውን ተከላክለዋል ለማለት የፈለጉትን ግን እንዲህ ነበር ያብራሩት ምንም ነገር ወደ ኋላ እያልኩ አይደለሁም ጉዳዩ በፑቲን ሁኔታ የተሰማኝን ገሚሱ ዩክሬናውያን ህጻናት ናቸው እነርሱ ላይ ሳይቀር እኚህ ሰው እየፈጸሙ ያሉት ጭካኔ የተሞላበት ድርጊት ያሳደረብኝ ቁጣ ነው የገለጽኩት። ከእነዚያ ቤተሰቦች ጋር ቆይቼ ነው የመጣሁት። እናም ግን ግልጽ ማድረግ እፈልጋለሁ። ያኔም ሆነ አሁን ስለተደረገው የፖሊሲ ለውጥ እየተናገርኩ አይደለሁም። የተሰማኝን ቁጣ እየገለጽኩ ነበር። ለዚያ ደግሞ የምጠይቀው ይቅርታ የለም። ተንታኞች በበኩላቸው ዩናይትድ ስቴትስ ለምታካሄደው ዲፕሎማሲ አደገኛ ንግግር ነው ይላሉ። ይህ በእውነቱ ዩናይትድ ስቴትስ ዓለም አቀፍ ጉዳዮችን አስመልክቶ ማድረግ ትፈልጋለች በሚል የሚሰሙትን አንዳንድ በጣም መጥፎ ጥርጣሬዎች የሚያረጋግጥ ነው። በዓለም ዙሪያ ካሉ ሌሎች አገራት ከተሰማው ምላሽ አንጻር በእርግጠኝነት የፕሬዝደንት ባይደን አስተያየት ተቀባይነት እንዳላገኘ ነው የተረዳሁት። ከሌሎች የአውሮፓ አጋሮቻችንም የሰማነው ዩናይትድ ስቴትስ ይህን መሰሉን ሁኔታውን ይበልጥ የሚያባብስ አነጋገር መጠቀም አልነበረባትም አይገባምም የሚል ነው። እናም እንዳለመታደል ሆኖ ይህ አስተያየታቸው አሁንም ለተወሰኑ ቀናትና ሳምንታት እንዳነጋገረ የሚቀጥል ነው የሚመስለኝ። ፖላንድ ላይ ባዩአቸው ዩክሬናውያን ስደተኞች ልባቸው እንደተነካ የተናገሩት ባይደን ግን በሩሲያ የመንግስቱ ስርዓት እንዲለወጥ ፑቲንን ለማስፈራራት ያደረጉት እንዳልሆነ አበክረው አስረድተዋል። ቁጣዬን ነው የገለጽኩት እኚህ ሰው ስልጣን ላይ መቆየት የለባቸውም ስል ልክ ክፉ ሰዎች በክፉ ስራቸው መቀጠል እንደሌለባቸው አይነት። ይሁን እንጂ ምንም አይነት መንገድ ተጠቅመን ፑቲንን ከስልጣናቸው ለማውረድ የምንከተለው መሰረታዊ የፖሊሲ አቋም ይዘናል ማለት አይደለም። ዋና መቀመጫውን በዋሽንግተን ዲሲ ባደረገው የፖሊሲ ጥናት ማዕከል የአሜሪካ ኢንተርፕራይዝ ኢንስቲትዩት የክሬምሊን ጉዳዮች ተከታታይና ተንታኙ ሊዮን አሮን ፑቲን ይህን መሰሉን አነጋገር ለአሁኑ ቸል ብለው ያልፉታል ባይ ናቸው። ፑቲን አንድ ትልቅ ልጅ እንደ ማለት ናቸው። ከአሁን ቀደም ነፍሰ ገዳይ በሚል ተብለው ያውቃሉ። ከዚያ ግን ፈገግ ብለው ምንም እንዳልነበረ ተጨባብጠው ሰላምታ ተለዋወጡ። አሁንም ጊዜው ሲያልፍ የሚፈጥረው ነገር የሚኖር አይመስለኝም። ያ ማለት ግን ይረሱታል ማለት አይደለም፤ ፈጽሞ አይረሱትም። እናም በእርግጠኝነት ማለት የሚቻለው በንግግርም ይሁን በአንዳች አይነት የፖሊሲ እርምጃ በአንድ ወይም በሌላ መንገድ ለባይደን ንግግር ምላሽ የሚሆን ነገር ለማድረግ መሞከራቸው እንደማይቀር ነው። ለአሁኑ ግን ያን ያህል መዘዝ ሊያስከትል የሚችል ጥፋት አይታየኝም። አሮን አያይዘውም ፑቲን አሁን ሁለተኛ ወሩን የያዘውን የዚህን ጭካኔ የተሞላበት ግጭት አካሄድ የሚቀይሩ አይመስለኝም ብለዋል። በሌላ በኩል መንግስታዊው የሩሲያ ቴሌቪዥን ጣቢያ በትላንትና ዕለት ያሰራጨውን ዘገባ በዩክሬኗ ደቡባዊ የማሪፑል ከተማ ከሚገኝ የቲያትር ቤት ውስጥ መሆኑን ተናግረዋል። ይሁን እንጂ ቲያትር ቤቱ ባለፈው መጋቢት 2014 ዓ ም በሩሲያ ኃይሎች በቦምብ መውደሙ ተዘግቧል። በጊዜው ከህንፃው አናት ላይ ነጭ ባንዲራ ሰቅለው ልጆች የሚል ጽሑፍ ከአየር እንደሚታይ አድርገው በትልቁ አስፍረው እንደነበር ከዚያ ተጠልለው የነበሩ ሲቪሎች ተናግረዋል። እንደ ዩክሬን ባለሥልጣናትም ግምት በዚያ የቦምብ ድብደባ ቁጥራቸው 300 የሚጠጋ ሰዎች ተገድለዋል። ከዚሁ ከዩክሬን ጋር ከተያዘው ዘገባ ሳንወጣ የዩክሬን ስደተኞች አሁንም ወደ ፖላንድ እየመጡ ነው። ብዙዎች ድንበር አቋርጠው የመጡ ናቸው። ወደ ሌላ ቦታ ለመሄድ አውቶቡስና ባቡር እስኪሳፈሩ ድረስ ካምፖች ውስጥ ይቆያሉ። በመጠለያ ካምፕ ውስጥ በጎ ፈቃደኞች የሚያስፈልጓቸውን መሰረታዊ ነገሮች ለማሟላት ይረዷቸዋል። ሜሪ ማጋዌ በዚህ ዙሪያ የላከችልንን ዘገባ ደረጀ ደስታ ያቀርበዋል። ኮርክ ዝዋ የመጠለያ ካምፕ ከዩክሬን ፖላንድ ድንበር ጥቂት ኪሎ ሜትሮች እልፍ ብሎ የሚገኝ ስፍራ ነው። ከዩክሬን ለሚፈናቀሉ ስደተኞች እንደ መተላለፊያ ስፍራ ሆኖ ያገለግላል። ልክ እዚህ እንደደረሱ በጎ ፈቃደኞች ምግብ፣ ውሃና ሌሎች አስፈላጊ ነገሮችን በመስጠት ይቀበሏቸዋል። በጎ ፈቃደኞቹ ከፖላንድና ከሌላው የዓለም ክፍል የመጡ ናቸው። እነዚህ ሁለት በጎ ፈቃደኞች ለምሳሌ የመጡት ከጀርመን ነው። ሳሻ እንደሚለው ወዲህ ከመምጣቱ በፊት እርዳታዎችን ማሰባሰብ የጀመረው ገና ከአገሩ ሳይነሳ ነው። ነገሩን እያስተባበርኩ ነበረ። ስለዚህ ከሀገራችን ከተሞች ነው በፌስቡክ የሰበሰብ ነው። በጥቂት ሰዓታት ውስጥ ከመቶ በላይ ሰዎች ብዙ ምግብ ነክ ቁሳቁሶችና አልባሳትን ለግሰዋል። ትንሽም ገንዘብ ለግሰዋል። በዚህ ገንዘብ እዚህ መሆን እንችላለን። እኛ አይከፈልንም። የምንጠቀምበት ለነዳጅ ነው። የበጎ ፈቃደኝነት ሥራ ነው። ከአፍሪካ ብዙ ነገር ወስድናል። በቅኝ ከተያዙ አገሮች ብዙ ነገር ወስድናል። ስለዚህ የተወሰነ ነገር መልሰን መስጠት አለብን። ከኮርጉዞዋ መጠለያ ካምፑ ስደተኞችን ወደ ፕሬዝ ሚዝል የሚያጓጉዝ አውቶቡሶች አሉ። ይህ የባቡር ጣቢያ ለስደተኞቹ ትልቅ መተላለፊያ ስፍራ ነው። ከዚህ ወደ ፖላንድ ከተሞችና ወደ ሌሎች የጎረቤት አገሮች ሳይቀር ይሄዳሉ። ዳሪያ በዩክሬን የሥነ ሙዚቃ አስተማሪ ናቸው። አሁን ወደ ስዌድን ለመሄድ ከሁለት ወንድ ልጆቻቸው ጋር በባቡር ጣቢያው እየተጠባበቁ ነው። በዩክሬን ቀርተው እዚያ ቢያግዙ ደስተኛ ነበሩ። ይሁን እንጂ ግን ለልጆቻቸው ደህንነት ማሰብ እንዳለባቸው ይናገራሉ። ባለቤቴ ዩክሬን ውስጥ ነው ያለው፣ ሀገሩን ለመከላከል ሲል በዩክሬን መቆየትን መርጧል። ልጆች ስላሉን ለእነሱ ሲባል እኛ ለቀን ለመውጣት ወስነናል። ስለ እነሱ ማሰብ ይኖርብናል እንጂማ እኔ ስለ እኔ ሕይወት ግድ የለኝም። የእነሱ ሕይወት ግን ይበልጥ ያሳስበኛል። በባቡር ጣቢያው በርካታ በጎ ፈቃደኞች አሉ። አንዳንዶቹ እዚያ ለሚቆዩ ሴቶችና ሕጻናት አንዳንድ ነገሮችን በማቅረብ ይረዳሉ። ሌሎች ትኩስ ምግብ ያቀርቡላቸዋል። ሌላዋ በጎ ፈቃደኛ ሳሻ ትባላለች። የመጣችው ከኦስተን ቴክሳስ ነው። እዚህ የመጣሁት የበጎ ፈቃድ አገልግሎት ለመስጠት ከቤተሰቦቼ ጋር ነው። ቤተሰቦቼ የሩሲያን ቋንቋ ይናገራሉ። ስለዚህ የእኛ መምጣት እጅግ በጣም ጠቃሚ መስሎ ተሰምቶኛል፣ ምክንያቱም ማስተርጎም እንችላለን። ዳሪያ በባቡር ጣቢያው እየተጠባበቁ ባሉበት ወቅት በአገራቸው እየሆነ ባለው ነገር ሙሉ ለሙሉ የተነኩ ይመስላል። በጣም ስቃይ ተሰምቶኛል ምክንያቱም በጣም በጣም አሰቃቂ ነው አንድ ወፈፌ ሰው ወደ ቤት መጥቶ ሁሉንም ነገር አውድሞታል የአንድን ሰው ቤት ማውደምን የአንድን ሰው ህይወት ማጥፋት እጅግ በጣም አሰቃቂ ስሜት ይፈጥርብሃል ዳሪያ ለአሁኑ ስደተኛ ናቸው ይሁን እንጂ አንድ ቀን ወደ ቤታቸው እንደሚመለሱ ተስፋ ያደርጋሉ እያዳመጣችሁት ያላችሁት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንስስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅታችን በአሁኑ ሰዓት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን የመጀመሪያውን አጋማሽ ዝግጅት ቀዳሚ ዝግጅታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። ቀዳሚው ዝግጅታችን ወደ ወሎ ይወስደናል። በሰሜን ወሎ ዞን ራያ ቆቦ ወረዳ ቆቦ ከተማ ውስጥ ተፈናቅለው በመጠለያ ውስጥ ከሚገኙ የሕብረተሰብ ክፍሎች መካከል አካል ጉዳተኞች ይገኙበታል። አካል ጉዳት ላይ መፈናቀል ሲታከልበት ችግሩን ውስብስብ ያደርገዋል የሚሉት ተፈናቃይ አካል ጉዳተኞች ተገቢውን ትኩረት ከተገቢው አካል አለማግኘታቸውንም ይናገራሉ። በስፍራው የተገኘው መስፍን አራጌ ያጠናቀረው ዘገባ እንደሚከተለው ይቀርባል። መምህር አብርሃም ወሰን ይባላሉ። ገና የስድስት ወር ህፃን ሳሉ የአይናቸውን ብርሃን የተነጠቁ አካል ጉዳተኛ፣ ከመቀሌ ዩኒቨርሲቲ የመጀመሪያ ዲግሪያቸውን አግኝተው አላማጣ ከተማ ውስጥ በቋንቋ መምህርነት ለሁለት ዓመታት አገልግለዋል። በማዕከላዊ መንግስቱና በህወሀት መካከል የተቀሰቀሰው ወታደራዊ ግጭት ለአካባቢው ሰላም እጦት ለነዋሪው መፈናቀል ምክንያት ሲሆን እሳቸውም ይኖሩበት ከነበረው አላማጣ ተፈናቅለው 30 ኪሎ ሜትር ርቀት ላይ ወደምትገኘው ቆቦ ከተማ ከመጡ ሶስት ወራት አልፈዋል። ውሎና ዳራቸውን ከአስራ ስድስት ሺህ በላይ ተፈናቃይ በሰፈረበት ድንጋይ ቆለል ትምህርት ቤት ውስጥ አድርገው እዛ መምህር ነኝ አስተምር ብለውኝ ነበረ። እያስተማርን ነበር፣ ያለ ደሞዝ ማለት ነው። ያለምንም እርዳታ ግን ኢትዮጵያ ለምን አልክ ብለው ባንዳ ነህ፣ አንተ የመጀመሪያው አይነ ስውር ባንዳ ነህ ብለው እኔ ያው ሊያስሩኝ ነበረ። በተለያዩ ሰዎች እርዳታ ከእስር ወጥቼ ግን ክትትል ይደረግብኝ ነበር፣ ክትትል ይደረግብኝ ነበር። እዚህ መጣሁ ነኝ እንዴት መጣሁ ለሚለው እዛ መኪና ዋጃ ምትባላለች ትንሽ ናት። ከእሷ ካለማጣ ዋጃ አምሳ ብር ነው። ከዋጃ ወደዚህ ወደ መከላከያ ለመድረስ መቶ አምሳ ብር ጋር ይወስድ እሱን እሱን ከፍለን ነው የተሻለ ይኖራል እኛን የሚያግዘን ይኖራል ብለን የመጣ። የመንግስት ስራ ብቸኛ የገቢ ምንጫቸው ለሆነው መምህር አብርሃም ደሞዝ ኪሳቸው ከገባ አመት እየተጠገው እንደሆነ ይናገራሉ። እስካሁን ዘጠኝ ወራችን ምንም ነገር የተደረገ ነገር የለም ማለት ነው። ቀደም ሲል በትግራይ ነበረ። ከዛ የትግራዩ እንትን ከተነሳ በኋላ ብልጽግና ወይም ደሞ የሰሜን ወሎ በሚለው ይከፈለን ነበር። አሁን መተን ስንናገር ምንም የደሞዝ አካውንት ክፈቱ ተብለን ምን ተብለን ምንም ዞር ብሎ ያየን የለም በእነሱ ነበር ሲከፈል። እስካሁን እንዴት ሆናችሁ የሚለን እንኳን የለም። እኛን የሚያየን ራሱ የሚመለከተን የአካል ጉዳተኞች ተወካይ ራሱ የለም። ጉዳዩ የሚመለከተው የሰሜን ወሎ ዞን ገንዘብና ኢኮኖሚ ልማት መምሪያ ኃላፊ ጀነት ያያሌው ደሞዝ ሳይከፈሉ የቆዩ የመንግስት ሰራተኞች ክፍያ እንዲያገኙ ከክልሉ መንግስት ጋር እየሰራን ነው ብለዋል። የመጀመሪያ ህልውና ዘመቻ ራያ አላማጣ ራያ በላና ላማጣ ከተማ ወደ አማራ ክልል ሰሜን ወሎ ዞን ከተጠቃለሉ በኋላ በሁለት ሺ አስራ ሶስት አመተ ምረት በጀት ከተበደበ በኋላ ጥቅምት ሀያ አራት ስለነበር የህልውና ዘመቻው ከዛ በኋላ በጦርነቱ ማግስት የተወሰኑትን መንግስት ሰራተኛ በትግራይ ክልል አካተው ይከፍላሉ። የተወሰኑትን መንግስት ሰራተኛዎች ቻሊ አዳዲስ የተሿሙ አመራሮችን አማራ ናቸው ብለው ያሰቡትን በሙሉ አስወጥተዋቸው ነበር ከዛኛው ክፍያ ይሄ መውጣቱን የሚገኙ ሶስት ወረዳ አስተዳደርና ፋይናንሶች ማረጋገጫ ሰጡ። እዛኛው ክልል ላይ እንደማይከፈሉ እሱን በሰነድ እንዲቀርብ ድን ካደረግን በኋላ ከክልሉ ገንዘብ ቢሮ ጋር ተነጋግረን እነዚህ የማይከፈላቸው መንግስት ሰራተኛና አዲስ አመራሮችን የሾሙ አመራሮችን ከሰሜን ወሎ እንዲከፈል ገንዘብ እየገባልን እየከፈልን ኖረናል። አሁንም እየከፈልን ነው ያለ ነው ወደ ሰሜን ወሎ ከተመለስን በኋላ ግን ከፍተኛ ቁጥር ያለው መንግስት ሰራተኛ በዛ እየተከፈልን አይደለም የሚል አቅርበዋል። የተወሰኑትን አካተን የከፈልንበት ሁኔታ አለ። አሁን አሁን እየቀረበ ያለውን ደግሞ ግዴታ በጀት ስለሚያስፈልግ በዝርዝር ለይታቸው አምጡ ብለናቸዋል። እሱ ለክልሉ ቀርቦ ውሳኔ ያስፈልገዋል ማለት ነው። ያው የበጀት ኢሹ ስለሆነ ክልሉ በጀት በሚፈቅድበት ወቅት እንድላሽ እንሰጣለን ማለት ነው። መምህር አብርሃም በጣም ከባድ ነው ለመሰለህ አካል መጉደል። በመሰረቱ እዚህ በውጭ ባሉት ግንዛቤያቸው በሰፋ ሀገሮች ምንም እንዳልሆነ ግልጽ ነው። አለማየት አይነ ስጋ ነው የጠፋው። አይነ ህሊና እስካለ ድረስ ምን ማለት እዚህ ግን አንደኛ ባለማየት የሚደርስበት ጫና አለ። ሁለተኛ ደግሞ እዚ ጋር ስትፈናቀል የማታውቀው አካባቢ፣ የማትግባባው ህብረተሰብ ነው ያለው። ግንዛቤ ያን ያክል ነው። ስለዚህ በጣም ችግር ነው። እውነቴን ነው የምልህ፣ ጥያቸው የመጣሁት ቤተሰቦቼ ደህንነትም ያሳስበኛል ይላሉ መምህሩ። አራት ልጆች አሉኝ። አጠቃላይ ስድስት ቤተሰብ ነን። ሚስቴና ልጆቼን ትቼ ነው የመጣሁት። መምጫ ስለሌለ በድንጋይ ቁልል ትምህርት ቤት ያገኘ ነው። ሌላው አካል ጉዳተኛ ወጣት ክላሽ ሞላ ከ2001 ዓ ም ጀምሮ ምንነቱ ባልታወቀ ህመም ምክንያት ከቦታ ቦታ ራሱን ችሎ አይንቀሳቀስም ተሽከርካሪ ወንበሩን የሚገፋለት ደጋፊ ካላገኘ በቀር። እሱም ትዳር መስርቶ ሁለት ልጆች ካፈራበት ዋጃ ከተማ ተፈናቅሎ ከመጣ ሶስት ወራት ሆነውታል። ግርግር በተነሳ ሰዓት ጓደኞቼ ይዘውኝ ወጡ። በቃ እዚህ ላይ በቃ ብትቀመጥ ጥሩ አይደለም፣ ፍንዳታ ቢሆን ምን ቢሆን ሸሽተማ ታመጠልና እና እኛ ጋር ይዘነኑ እንውጣ ብለው ይዘውኝ ወጡ። ከዋጃ ለቆቦም ስመጣ በቃ በቺ ብቻ ነው እየገፉት። ስደቱ ያስከተለው ረሃብ እና የማረፊያ ጦት ከሁለት ልጆቹ ና ሶስተኛ ልጅ ከጸነሰችለት ባለቤቱ ጭምር እንዲለያዩ እንዳስገደደ አጫውቶናል። በተለይ ለአካል ጉዳተኛ ስደት ምን ያህል ከባድ እንደሆነ ሲገልጽ ፈጣሪ መችም አላመሰቀውም እንጂ እንደዚህ ብለ መሰደድ በጣም የሚከብድ ነው። ከዚህ ላይም እንደዚህ ብለ ሆነህ ደግሞ የማታገኘው ነገር አለ። መንግስት አልረዳንም የሻይ የምትለው ነገር ማይሰራ ሰው ተስፋ የለውም። ይህን ቃለ መጠየቅ እየሰራን በነበረበት እለት ተፈናቃዮቹ ወደ ሌላ አካባቢ ይንቀሳቀሳሉ የሚለው ዜና ከአላማጣ ራያ አላማጣ ራያ ባላና ራያ ቆቦ አካባቢዎች የመጡ ስልሳ ሺህ ገደማ ተፈናቃዮች ሰፍረውባቸዋል በተባሉ በቆቦ ከተማ አራት ቦታዎች ውስጥ በሰፊው ይናፈስ ነበር። በቂ እርዳታ አልተደረገልንም የሚል ቅሬታ የሚያሰሙት አካል ጉዳተኞችም ሆኑ ሌሎች ተፈናቃዮች የቦታ ለውጡን በስጋት መመልከታቸው አልቀረም። ከዚህ ምንም የለም። ደግሞ ካምፑ ይነሳ እየተባለ ነው። ስለዚህ አካል ጉዳተኞችና ህጻናት፣ እኔ ብቻ አይን አይደለም እኔ ስጎዳ፣ ህጻናቱ ሲጎዱ፣ የእኔ ጉዳት ባይበቃ ህጻናቱ እየተጎዱ ነው። የእኔን ጉዳት ሆን ብዬ እየተቀብዬ እንኳን ብሄድ፣ እዛ ለአካል ጉዳተኞች የሚመጥን አይደለም። ለህጻናት ለነብሰ ጥሩ ለእርጉዙ የሚመች አይደለም። ስለዚህ ይህንን ደግሞ የሚመለከተው የሰብአዊ መብት ነኝ የሚል አካል ካለ ይህንን እንዲያይልን እንፈልጋለን። አሁን ኢንፎርሜሽን የለንም ስለ ካምፑ። የራያ አላማጣ ምክትል ዋና አስተዳዳሪ ዝናቡ በላይ ግን ወደ ሌላ አካባቢ የማንቀሳቀስ ስራው መሰረታዊ አገልግሎቶችን ለማሟላት ጥረት ተደርጎ የሚካሄድ ነው ብለዋል። የሚመጣው ነገር በሙሉ እዛኛው ሪሶርሱ አዲስ ወደ ተሰራው ካምፕ ነው እየተራገፈ ያለው። ስለዚህ እዚህ የሄደው ሰው እዛ ሲገባ ፍራሽም ይሰጠዋል፣ ምንጣፍም ይሰጠዋል አንሶላም ሁሉም ነገር ይሟላም ብለን ነው የምናስብ፣ ያለ ነው። ይህም ፕሮግራም ካጠናቀርን በኋላ ተፈናቃዮቹ ድሬ ሮቃ ወደ ተባለ አካባቢ መንቀሳቀሳቸውን ለማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። በቀጣዩ ዘገባችን ደግሞ ከወሎ ወደ ትግራይ እንሻገራለን። የምጣኔ ሀብት መሰናዷችን ነው። በትግራይ ክልል መቀሌ ከተማ ነዋሪ የሆኑት አቶ አስገዶም ተወልደ በከተማዋ ውስጥ ያለውን የሸቀጦች እጥረት ለማቃለል በቤት ውስጥ ዘይት እያመረቱ ለራሳቸውና ለወዳጆቻቸው በማቅረብ ላይ ይገኛሉ። ሙሉጌታ አጽባሃ ከመቀሌ ተከታዩን ልኳል። ወደ ትግራይ ክልል ከባለፈው ዓመት ሰኔ ወር ጀምሮ መሰረታዊ ሸቀጦች ስላልገቡ ህብረተሰቡ ችግር ውስጥ እንደሚገኝ ነው። አቶ አስገዶም ተወልደ የሚናገረው በትግራይ ዘይት ብቻ ሳይሆን ሁሉም መሰረታዊ ሸቀጦችም ይሁኑ የምግብ አቅርቦቶች በገበያ ላይ ከፍተኛ እጥረት ነው ያለው። ይህን እጥረት ደግሞ የትግራይ ጦርነት ከተጀመረ ጀምሮ በከባድ እጥረት ህዝቡ ውጥረት ላይ ነው። ስለዚህ ዘይት ብቻ ሳይሆን የምግብ ሸቀጦች በሙሉ መሰረታዊ ሸቀጦችን የሚባሉ ደግሞ ስፔሻሊ ከውጭ የሚመጡ እስከሆነ ድረስ በጣም እጥረት አለባቸው። ትግራይ ራሱን የሚያመርተው የሚ ምግብ አቅርቦቶች አሉ። እሱን ትንሽ ያቀለዋል። ለምግብ ሸቀጡ እንደነ ዘይት፣ ስኳር፣ ሌሎች የመሳሰሉት ግን ትንሽ ከበድ ይላሉ። በመቀለ ከተማ ነዋሪ የሆነው አቶ አስገዶም ያለው ችግር ለመፍታት በቤት ውስጥ ዘይት በማምረት ለቤተሰቦቹና ለቅርብ ጓደኞቹ እያቀረበ እንደሚገኝ ነው የተናገረው። አመርታለ ለማለት እንኳን ትንሽ ያስቸግራል። ማምረት ማለት በብዛት ነው እንደዛ ማለት የምንችለው። እኔ የምሰራው ቤቴ ትንሽ ለቤት ውስጥ የምታገለግል ልክ የጭማቂ መስሪያ መሽን ወይም ደግሞ ትናንሽ የፎርኖ መሽኖች አይነት ወይ ግሪል የሚሰራ መሽን አይነት ያለችኝ ትንሽ ናት። እሷን ተጠቅሜ የሀገር ውስጥ ማለት ትግራይ ላይ የምናፈራው ሰሊጥ፣ ኑግ እና ተልባ ከነዚህ ሶስቱ ቶክሲክ ያልሆኑ እነዚህ ሶስት ናቸው። ጎመን ዘር አለ ግን ቶክሲክ ነው። ኒውትራላይዝ ኬሚካል ያስፈልገዋል። ሁለተኛ ትንሽ ሽታም አለው። እሱን የሚያጠፋ ነገር መኖር አለበት። ስለዚህ ይህንን አልጠቀምም። ለራሴ የሚጠቅመኝ ተልባ፣ ኑግና ሰሊጥ ነው የምጠቀመው። በዚህ ተጠቅሜ ትንሽ ቮሊም ያለው ለራሴ ሆናለሁ። ከዛ ጓደኞች ያሉ ቤተሰብም ከፈለጉ ጥሬ እቃውን አምጥተው ይሰጡኛል። በመጠኑ ሰርቼ እሰጣቸዋለሁ። ካልሆነ ግን እኔ ራሴ ገዝቼ ፕሮሰስ አድርጌ በዋጋው እሰጣቸዋለሁ። በቀን እስከ አስር ሊትር ዘይት እያመረተ እንደሚገኝ ነው የገለጸው። እንደ ሁሉም በሀገሪቱ ያለ ገበሬ ሕዝቡ በአውድማ ስለሚያስገባው ትንሽ የዘሩ ጥራት አስቸጋሪ ይሆናል። አፈር ይኖረዋል፣ አሸዋ ይኖረዋል። ይህንን ማበጠር ያስፈልገዋል። አበጥረን ማበጠር ብቻ ሳይሆን፣ ለምሳሌ ትላልቅ መሽን ያላቸው ሰዎች ሲያበጥሩ ብሎወር ስላላቸው አፈሩ በኖ እንዲወጣ ያደረጋሉ። እኔ የምጠቀመው ግን ለራሴ እስከሆነ ድረስ የበለጠም ንጹሕ እንዲሆንልኝ ስለምፈልግ አበጥሬ አጥበዋለሁ። ቅቤ እርጥበት ነገር እንዳይኖረው በፀሐይ በደንብ ይደርቃል። በደንብ ደርቆ ወደ መሽኑ ስናስገባው ጥሩ የሆነ ይልድ ይሰጠኛል። ወይዘሮ አዝመራ ገብረ ኢየሱስ የተባሉ የአቶ አስገዶም ጎረቤት በገበያ ያለው ዘይት በጣም ጥቂት ነው፣ ዋጋውም ውድ ነው በማለት ነው የተናገሩት። በጣም ሓገዚዩ ማለት በጣም ያግዘናል። አምስቱ ሊትር ገበያ ላይ ከሁለት ሺ አምስት መቶ እስከ ሁለት ሺ ሰባት መቶ ይባላል። አስገዶም ግን በቅናሽ ነው የሚሰጠን፣ በአንድ ሺ አምስት መቶ ብር ነው የሚሰጠን። ዘይቱም በጣም ንጹህ ነው። የምትበላው ሳትሰጋ ነው። አቶ ገብረ ኢየሱስ ገብረ ወልድ የተባሉ በበኩላቸውም በቀላሉ ቤት ውስጥ በማምረት መሰረታዊ ፍላጎቶች ማሟላት እንደሚቻል ያሳየ ስራ ነው ብለዋል። እንደ እድል ሆነ ግን አስገዶም ይህንን ስራ በመኖሩ ለራሱ ለቤት ብሎ በማዘጋጀቱ እኛ ደግሞ እንደ ቤተሰብ፣ ሌሎችም በጓደኝነት መልክ የቀረቡ ሰዎች አሉ። የዛ ተጠቃሚ በመሆናችን ለሰባት ወር የሚሆን በዘይት ጉዳይ ሳንቸገር መጠቀም ችለናል። በትንሿ እሱ ለራስ ብሎ በፈጠራት ነገር ለእኛ ሸር በማረጉ ማለት ነው። ስለዚህ የዘይት መፍትሄ ማምጣታችን ብቻ ሳይሆን በጤና መልክም ብናየው ከካኛ ከራሳችን እዚህ ከሚበቅሉ ዘሮች ድሮም በባህላዊ መልኩም ለዘይት የምንጠቀምባቸው እንደ ኑግ ያሉ ነገሮች ያመረታቸው ነገር ስለሆኑ ለእኛ ከሰባት ወር በላይ በዘይት እንዳንጨናነቅና ለዘይት ብለን ብዙ ወጪ እንዳናወጣ ረድቶናል። ባለፉት ሁለት ዓመታት በጦርነት ምክንያት በትግራይ ክልል በቂ ተልባ፣ ኑግና ሰሊጥ ባለመመረቱና መሰብሰቡ ገበያ ላይ ለማግኘት ያስቸግራል ያለው አቶ አስገዶም በትግራይ ክልል ባለው የነዳጅ እጦት ምክንያትም እነዚህ ምርቶች ካሉበት አካባቢ ለማስመጣት ተጨማሪ እንቅፋት እየሆነ ይገኛል በማለት ነው የገለጸው። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ። ወደ ማጠናቀቁ ከመሄዳችን በፊት አንድ ማስታወቂያ ሰምተን እንመለስ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንስስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 ከብርሃን ኃይሉ ጋር ሳስተናግዳቸው ምሾት ስመኝሽ የቆየ ነበርኩ። ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ሰላም፣ ደህና ደሩ።